በኢትዮጵያ በኮቪድ-19 የሚሞተው ሰው መጠን ባለፉት አስር ቀናት ከ20 በመቶ በላይ መጨመሩን የጤና ሚኒስቴር አስታውቋል። በዚህ አስር ቀናት ውስጥ በቫይረሱ የሚያዙ ሰዎች ቁጥር 17 ከመቶ መሆኑ ሲገለጽ፣ በአስር ቀን ብቻ 120 ሰዎች በቫይረሱ ተይዘዋል ተብለዋል። በሌላ በኩል ባለፈው ቅዳሜ በአገር አቀፍ ደረጃ መሰጠት የጀመረው ክትባት ቀጥሏል። በተለያዩ የዓለም ሀገራት ላይ ክትባቱ የደም መርጋት አስከትሏል ተብሎ የወጣ ያለውን መረጃ አስመልክቶ ዶክተር ሊያ ታደሰ ጥብቅ ክትትል ይደረጋል ብለዋል። ፀሐይ ዳምጠው ዝርዝር ዘገባ አላት። ባለፉት አስር ቀናት በኮቪድ-19 ምክንያት የሞቱ ሰዎች ቁጥር 149 መድረሱን የጤና ሚኒስትሯ ዶክተር ሊያ ታደሰ ገልጿል። የቫይረሱ ስርጭት እየከፋ መሆኑንም ሚኒስትሯ አስታውቋል። ወረርሽኙ ከጀመረበት ጊዜ አንስቶ ትልቁን የበሽታው የመያዝ ምጣኔ ወይም ፖዚቲቪቲ ሬት እንደዚሁም በአንድ ቀን የበሽታው የተያዙ ሰዎች መጠንና በጽኑ ህሙማን የሚገኙ ህሙማን ቁጥር እንደዚሁም ከፍተኛው ሞት በዚህ ባለፈው ሳምንት ውስጥ ነው የተመዘገቡት። በመቶኛ ከአስር በታች የነበረው በቫይረሱ የሚያዝ ሰዎች ቁጥር አካባቢ እንግዲህ ከመቶ ሰው አስራ ሰባት ሰው ቫይረሱ ወደ መገኘት አሻቅቧል። እስካለፈው ቅዳሜ ብቻ በነበሩት አስር ቀኖች ከአስራ ሁለት ሺህ በላይ ሰዎች በቫይረሱ መያዛቸው በምርመራም ተረጋግጧል። ባለፉት አስር ቀናት ብቻ በድምሩ መቶ አርባ ዘጠኝ ሰዎች ወንድም እህቶቻችን ወላጆቻችንን በሞት አጥተናል። በጽኑ ህክምና ውስጥ ያሉ ታማሚዎችንም ቁጥር ስንመለከት ለመጀመሪያ ጊዜ ከ450 በላይ ደርሷል። ባለፈው እንደገለጽ ነው የአስር ቀናት የሞት መጠን ወደ 123 አካባቢ ነበር። በዚህኛው አስር ቀናት ደግሞ ሞቱ ወደ 149 አድጓል። እንደዚሁም ለኮቪድ ታማሚዎች የሚሆኑ በሀገር አቀፍ ደረጃ ያሉ የጽኑ ህሙማን ክፍሎቻችን መሙላት፣ የመተንፈሻ መሳሪያዎች መያዝ እና የኦክሲጅን እጥረቶች እየገጠሙ መሆኑ እንግዲህ ይህን ሁኔታ በየጊዜው ለህዝብም ሆነ ለሚመለከት አካላት እያሳወቅን ቢገኝም በመከላከል ስራ ላይ ጉዳይ ግን የሚፈለገውን ያህል ለውጥ ሊመጣ አለመቻሉ አሳሳቢ ብቻ ሳይሆን የሚያስጨንቅ ጉዳይ ነው። ኮሮና ቫይረስ እንዳይተላለፍበት ሰው ሊያደርገው የሚገባው ጥንቃቄ የመዘናጋቱ ሁኔታ አላስፈላጊ ዋጋ እያስከፈለን ነው ብለዋል። የኮሮና ቫይረስ መከላከያ እርምጃዎች እንዲተገበሩ እና ህግ አስከባሪ አካላትን ጥብቅ ቁጥጥር እንዲያደርጉ ሚኒስትሯ ጥሪ አቅርበዋል። የኮቪድ-19 በጥቂት ቀናት ውስጥ ከቁጥጥር ውጭ ከመሆኑ በፊት ሁላችንም፣ እያንዳንዱ ግለሰብ፣ ባለድርሻ አካላትም ግዴታቸውን እንዲወጡ ካለ ሁኔታ አኳያ የሕክምና ማዕከላቱን የማጠናከር ስራ እንደ ጤናው ዘርፍ ጎን ለጎን ስራዎች የሚቀጥልም ሆኖ ማህበረሰቡ ግን የጉዳዩን አሳሳቢነት በመረዳት የጥንቃቄዎች ዘዴዎችን መተግበር መጠናከር አለበት። ሕግ አስከባሪ አካላቶችን ማስተማርና እርምጃ መውሰድን ማጠናከር ያለባቸው በስራ ይሆናል። ህግ አካላት ጋር ህግ ማስከበር ስራውን ማጠናከር ያስፈልጋል። አስተማሪ በሆነ መንገድ ተግበራውን በሚያሻሽል መንገድ፣ በተሻለ መንገድ ኢንፎርስ የሚደረግበት ተጠያቂ የሚሆኑበት ሥርዓት ግን መዘርጋት አለበት በሚል ከህግ አካላት ጋር የተለየ ውይይት መድረክና ይህንን ወደ ስራ ለማስገባት ምን ምን አዳዲስ ነገሮች እናስገባ በሚል ውይይት የምናደርግበት ፕሮግራም ተይዟል። ለትግበራ የሚያመች ማህበረሰቡንም ተቋማትንም ተጠያቂ የሚያደርግ ሌሎች ሀገሮች ላይ የሚደረጉ የተለያዩ ሳላይ ቅጣቶችን መተግበር እንደዚህ አይነት ነገሮች አሉ። ሌሎችን ተሞክሮዎች አይተን እንደ ሀገር ምን መተግበር እንችላለን። ምክንያቱም የበሽታው ሁኔታ እንደምናየው እየጨመረ ከመምጣት አኳያ አዳዲስ ነገሮችን ካላስገባ ማህበረሰቡም በመምከር ብቻ ወደዚህ ማምጣት እንደማይቻል ግልጽ ስለሆነ አዳዲስ አሰራሮችን የምንዘረጋ ይሆናል ማለት ነው። በሌላ በኩል በብዙ ሚሊዮን የሚቆጠሩ የዓለም ሕዝብ በክትባትነት ወዝዶታል የተባለው አስትራዜኒካን በተመለከተ በአንዳንድ ሰዎች ላይ የደም መርጋት ችግር ሊያስከትል ይችላል በሚለው መረጃ ላይም ዶክተር ሊያ መልሰጥቷል አሁን መስጠት የተጀመረው የክትባት አይነት ከዚህ ቀደም እንደተገለጸው አስትራዜኔካ የተሰኘው ክትባት ነው። ይህንን ክትባት አስመልክቶ በተለያዩ ዓለም አቀፍ ሚዲያዎችም ላይ እየተገለጸ እንዳለው በአንዳንድ ሰዎች ላይ የደም መርጋ ችግር ሊያስከትል ይችላል በሚል ስጋት አንዳንድ ሀገሮች ለጊዜው ያቆሙ ቢሆንም ይህንን መረጃ የማጥራትና በተለይ እንደ ሀገር አቀፍ ደረጃ ያሉን ተመራማሪና የህክምና ቡድኖችም እያደረጉ ያሉ ማጣራቶች እንዳሉ ሆነው እስካሁን ባለን መረጃ በአጠቃላይ እነዚህ የተከሰቱት ጥቂት ክስተቶች ከክትባቱ ጋር ግንኙነት እንደሌላቸው እና ክትባቱን መስጠት መቀጠል እንዳለበት የአለም ጤና ድርጅት የአውሮፓ ህብረትና የእንግሊዝ መድኃኒት ጥናትና ቁጥጥር ባለስልጣንም በይፋ አስታውቀዋል አሁንም አስትራዜነካ ክትባቱ በብዙ ሀገራት ላይ በመሰጠት ያለ ክትባት ሲሆን በአውሮፓ ብቻም እስካሁን ከአስር ሚሊዮን በላይ ሰዎችም ክትባቱን ወስደዋል ስለዚህ በሀገራችንም በአጠቃላይ በጤናው ዘርፍ በተለይ በተለይም በምግብ እና መድኃኒት ቁጥጥር ባለስልጣን እነዚህ ተጓዳኝ ችግሮች እንዳይኖሩ ጥብቅ ክትትል እየተደረገ መስጠቱን የምንቀጥል ይሆናል። ክትባቱ ተጓዳኝ ጉዳት እንደሌለው የገለጹት ዶክተር ሊያ ታደሰ በህብረተሰብ ጤና ኢንስቲትዩት ጥብቅ ክትትል እንደምደረግም ተናግረዋል። ለአሜሪካ ድምጽ ጸሐይ ዳምጦ ከአዲስ አበባ